ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ የካቲት 27 2012 ዓ ም ዝግጅታችን ጀመረ። ባልደራስ መኢአድ የሚባል የፖለቲካ ጥምረት ተቋቋመ። ጥቅማችንን፣ እውቀታችንን፣ ጉልበታችንን፣ የሰው ኃይላችንን አንድ ላይ አጣምረን ጥሩ ጠንካራ የሆነ ተፎካካሪ መቅረብ አለብን ብለን እናምናለን። የመኢአድ ፕሬዚደንት አቶ ማሙሸት አማረናቸው የሰማችኋቸው የሰማቸኋቸው በአብዮ ክቡራትና ክቡራን አድማጮች የማስተናግዳችሁ ሰሎሞን አባተ ነኝ። ጤና ይስጥልኝ። እንደምን አምሽታችኋል። ዜናዎቹን የማሰማችሁ ደግሞ ቆንጂት ታዬ ነኝ። ለምሽቱ ካሉን ዜናዎች መካከል የጁባላንድ ኃይሎችና የሶማሊያ ጦር በኬንያ ድንበር የሚያደርጉትን ግጭት የኬንያ ማዕከላዊ መንግስት ቁጥጥር እንዳያደርግ የማንዴራ ግዛት አስተዳደር ጠየቁ። ይህንን የተመለከተ ዘገባ ይኖረናል። የኮሮና ቫይረስን ሁኔታ በተመለከተ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ስምንት ነጥብ ሶስት ቢሊዮን ዶላር ለኮሮና መዋጊያ የመደበውን ህግ ፈርመዋል። ሜሪላንድ ውስጥ የመጀመሪያ የቫይረሱ የተረጋገጡ ህሙማን ተገኝተዋል። ካሜሩንም ለቫይረሱ የተጋለጡ ሰው አግኝቻለው ስትል ዛሬ አስታውቃለች። ሌሎችም አሉን። አመሰግናለሁ ቆንጂት። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ቴክኒሻኑ ኬት ሆልምስ በስቱዲዮ የስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። ንጉሡ ታምሬ ስርጭቱን ይመራል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና ናምራለን። የጁባላንድ ኃይሎችና የሶማሊያ ጦር በኬንያ ድንበር የሚያደርጉትን ግጭት የኬንያ ማዕከላዊ መንግስት ቁጥጥር እንዲያደርግበት የማንደራ ግዛት አስተዳደር ጠይቋል። አስተዳዳሪው አሊ ሮባ ባለፈው ሰኝ ባለፈው ሰኞ በማንዴራ ግዛት ቅርብ ርቀት ላይ በተፈጠረው ግጭት አስራ ሁለት የኬንያ ዜጎች መቁሰላቸውን ከመቶ በላይ ደግሞ ከቤት ንብረታቸው መፈናቀላቸውን ተናግረዋል። ገልሞ ዳዊት ዝርዝሩን ይዟል። የማንዴራ ግዛት አስተዳዳሪ አሊ ሮባት ዛሬ ከባለፈው ሰኞ ጀምሮ በተለይ በማንዴራ ያለው ውጥረት አለመብረዱን ገልጸዋል። የማንዴራ ግዛት ነዋሪዎች በመንግስት ላይ እምነታችን ተመናምኗል፣ ምክንያቱም የኬንያ መንግስት ከራሱ ሕዝብ ይልቅ ጎረቤት ሀገሮችን በማስቀደሙ ነው። እኛ በአካባቢው መሪነታችን የማንም የውጭ አካል ጥቅም ከራሳችን ዜጎች መብቶች እንዲበልጥ አንፈልግም፣ አንፈቅድም። ስለዚህ እነዚህ የውጭ ኃይሎች ከማንዴራ አካባቢ እንዲርቁ የሚያደርግ እርምጃ እንዲወስድ መንግሥታችንን እንጠይቃለን። ሚስተር ሮባ ባለፈው ሰኞ ስለተከሰተው ሁኔታ ማብራርተዋል። ከሞቃዲሾ እስር ቤት አምልጠው በአካባቢው የተጠለሉት የቀድሞ የሶማሊያ ሚኒስቴር አብዱራሽድ ጃናን በመንዴር አካባቢ ስለነበሩ የሶማሊያ ማዕከላዊ መንግስት ጦር እርሳቸውን እንደገና በቁጥጥር ለማዋል ከጁ ባላንዳ ውሎች ጋር በመጋጨታቸው ነው ብለዋል። በፋርማጆ አስተዳደር የሚታደኑት ሚኒስቴር በተኩስ ልውውጡ ጊዜ ኬንያ ሶማሊያ ድንበር አካባቢ እንደነበሩ ገልጸው ባለፈው ሰኞ በሁለቱ ሀይሎች መካከል በተደረገው የተኩስ ልውውጥ አንድ ሰው መሞቱን አስራ ሁለት መቁሰላቸውንና ከመቶ በላይ መሆኑት ደግሞ ከቤት መሸሻቸውን አረጋግጠዋል። የተኩሱ ልውውጡ ብቆምም አሁንም በአካባቢው ያለው ውጥረት አልበረደም። በሰኘው ድርጊት የኬንያ ውጭ ጉዳይ ሶማሊያ በድንበር አካባቢ የሚታደርገውን ትንኩሳ እንድታቆም ጠይቋል። የፕሬዚዳንት ኬንያታ አስተዳደርም ከሶማሊያ ማዕከላዊ መንግስት ጋር ውዝግቡ የሚፈታበትን መንገድ እያፈላለገ ሲሆን ለዚህም ከሁለቱ ሀገሮች የተውጣጣ ኮሚቴ መቋቋሙን ይፋ አድርጓል። ከሞቃዲሾ እስር ቤት ማምለጣቸው ውዝግብ እየፈጠረ ያለው የቀድሞ የሶማሊያ ሚኒስቴር ግን እስካሁን የት እንዳሉ የሚታወቅ ነገር የለም። ለአሜሪካ ገልሞ ዳዊት ከናይሮቢ። ገልሞን አመሰግናለሁ ለዘገባው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የኮሮና ቫይረስ ስርጭትን ለመዋጋት የሚውል 8.3 ቢሊዮን ዶላር አስቸኳይ ወጪ የመደበውን ህግ ዛሬ በዋይት ሀውስ ፊርማቸውን አኑረውበታል። ኮሮና ቫይረስ ከዋሽንግተን አቅራቢያ ሜሪላንድ ክፍለ ግዛት ውስጥ ወደሚገኝ አውራጃ እንደተዛመተም ተዘግቧል። የተመደበው ገንዘብ በቫይረሱ ለተጋለጡ ሕክምና እና የመከላከያ ክትባት ፍለጋ፣ ለክፍለ ግዛቶች እና ለአካባቢ አስተዳደሮች እርዳታ የሚውል እንደሆነ ነው የተጠቆመው። በጀቱ የተፈቀደበትን ሕግ የዩናይትድ ስቴትስ የመወሰኛውና የተወካዮች ምክር ቤቶች ትናንትና በሙሉ ድምጽ በሚባል ደረጃ አጽድቀውታል። ከዋይት ሀውስ ጥቂት ደቂቃዎች ርቀት ላይ የምትገኘው የሜሪላንድ ሞንትጎመሪ ካውንቲ ወይም ሞንትጎመሪ አውራጃ ውስጥ ትናንትና የመጀመሪያ በቫይረሱ መጋለጣቸው የተረጋገጠ ሰዎች መገኘታቸው ተገልጿል። የክፍለ ግዛቱ አገረ ገዢ ሌሪ ሆገን ሶስት የቫይረሱ ተያዦች መገኘታቸውን ተከትሎ አስቸኳይ ጊዜ አውጀዋል። በተያያዘ ዜና የዩናይትድ ስቴትስ የጤናና የሰብአዊ አገልግሎት ሚኒስትር አሌክስ አላዛር ትናንትና በሰጡት መግለጫ አንድ ሚሊዮን የኮሮና ቫይረስ መመርመሪያዎችን የያዙ ጥቅሎች በሳምንቱ መጨረሻ በየላቦራቶሪው ይደርሳሉ ብለዋል። እስካሁን አምስት የዩናይትድ ስቴትስ ግዛቶች ካሊፎርኒያ፣ ፍሎሪዳ፣ ዋሽንግተን፣ ሃዋይና አሁን ደግሞ ሜሪላንድ አስቸኳይ ጊዜ አውጀዋል። ሜሪላንድ ይህን እርምጃ የወሰደችው ሶስት የወረዳይቱ ነዋሪዎች በሰባዎቹ እድሜ ውስጥ ያሉ ባልና ሚስትና ሀምሳዎቹ አመታት ውስጥ የሚገኙ አንዲት ሴት በቫይረሱ እንደተያዙ መረጋገጡን ተከትሎ ነው። ሶስቱም ሰዎች ቫይረሱ ያገኛቸው ውጭ ሀገር የመርከብ ሽርሽር ላይ ሳሉ እንደሆነ ነው የተመለከተው። ቫቲካን የመጀመሪያ የቫይረሱ ተጠቂ መገኘቱን ይፋ አድርጋለች። ካሜሩንም እንዲሁ የመጀመሪያ ታማሚ አግኝቻለሁ ብላለች። ባለፈው የካቲት አጋማሽ የገቡ ያውንዴ የገቡ ፈረንሳዊ መሆናቸውን ገልጻ ለይቶ ማቆያ ማዕከል አስገብተናቸዋል ብላለች። በሌላ ዜና ኬንያ ኮሮና ቫይረስ ቢገባ ለመዘጋጀት ስትል ከአንድ መቶ በላይ አልጋዎች ያሉት ሆስፒታል እንዳሰናዳች አስታውቃለች። የጤና ጥበቃ ሰራተኞች ቫይረሱን እንዳይዛመት ለመከላከል ዝግጁ ናቸው ሲልም የሀገሪቱ መንግስት ለህዝቡ አስታውቋል። ኬንያ እስካሁን ባለው ጊዜ ቫይረሱ በሀገሪቱ ገብቶ እንደሆነ የገለጸችው ነገር የለም። ናይጄሪያም ባለፈው ሳምንት አንድ የቫይረሱ ታማሚ እንደተገኘ ካስታወቀች ወዲህ ይህን ቫይረስ እንዳይስፋፋ ለመከላከል የምታደርገውን ጥረት እያቀላጠፈች መሆኗን አስታውቃለች። በመጽሔት ክፍለ ጊዜ በዚህ ላይ ዘገባ ይኖረናል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቱኒዥያ ዋና ከተማ ቱኒስ ውስጥ አንድ አጥፍቶ ጠፊ ሞተር ቢስክሌት እየነዳ በዚያ የሚገኘው የዩናይትድ ስቴትስ ኤምባሲ አቅራቢያ ቦምብ ማፈንዳቱን የሀገሪቱ የዜና ማሰራጫዎች ዘግበዋል በዚህ በደረሰው ፍንዳታ አምስት ፖሊሶች መቁሰላቸውን ሞዛይክ የተባለ አንድ የግል ሬዲዮ ነው የዘገበው ይህንን ዜና በሌላ ምንጭ ለማረጋገጥ ግን አልተቻለም ፖሊሶች የፍንዳታውን ቦታ አጥረዋል። ከጀርባው የዩናይትድ ስቴትስ ባንዲራ ሲውለበለብ ይታያል። በቅርብ ዓመታት ጽንፈኛ እስላማዊ ወገኖች ቱኒዥያን ኢላማ አድርገው ባደረሷቸው ጥቃቶች በርካታ ሰዎች እንደገደሉ የሚታወቅ ነው። አፍጋኒስታን ዋና ከተማ ካቡል ውስጥ በአንድ ስብሰባ ላይ ታጣቂዎች ተኩስ ከፍተው ቢያንስ 27 ሰዎች ገደሉ፣ 55 ሌሎች ሰዎችን ደግሞ ማቁሰላቸውን የሀገሪቱ ባለስልጣናት ተናግረዋል። ስብሰባው አንድ ከፍተኛ ከፍተኛ ተቃዋሚ ባለስልጣናት የተገኙበት እንደነበረ ነው የተገለጸው። ተኩሱ የተጀመረው የቀድሞ ምክትል ፕሬዚደንት ካሪም ካሊሊ በካቡሉ ጉባኤ ላይ ንግግር እያደረጉ በነበረበት ወቅት እንደሆነ ተመልክቷል። ስብሰባው የተጠራው የተገደሉ ታዋቂ የሺያዎች የፖለቲካ መሪን ለማሰብ በተሰናዳ የተሰናዳ ስነ ስርዓት እንደነበረ ተገልጿል። ለጥቃቱ ኃላፊ ነኝ ያለ ወገን እስካሁን የለም። ታሊባንም ቶሎ ብሎ በጥቃቱ እጅ አልገባም ሲል አስታውቋል። የሆነ ሆኖ የእስላማዊ መንግስት ቡድን በዚያ አካባቢ የዚያ አካባቢ ቅርንጫፍ የሆነ አንድ ቡድን ካሁን ቀደም በመሰል የሺያዎች ስብሰባዎች ላይ ለተፈጸሙ ጥቃቶች ኃላፊነት ሲወስድ እንደነበረ የሚታወስ ነው። በዝግጅቱ ላይ ወይም በስብሰባው ላይ የአፍጋኒስታን ዋና ስራ አስፈጻሚ አብዱላ አብዱላ እና የቀድሞ ፕሬዚደንት ሐሚድ ካርዛይ ከተጋባዥ ተናጋሪዎች መካከል እንደነበሩና ሁለቱም በጥቃቱ ምንም ጉዳት እንዳልደረሰባቸውን የተጠቆመው የሀገሪቱ ፕሬዚደንት አሽራፍ ጋኒ ጥቃቱን አጥብቀው አውግዘዋል። ስለ ሶሪያ ኢድሊብ ክፍለ ግዛት ቀውስ ለመነጋገር ክሮዌሽያ ዋና ከተማ ዛግረብ ላይ የተሰባሰቡት የአውሮፓ ህብረት አባል ሀገሮች የውጭ ጉዳይ ሚኒስትሮች ሩሲያና ቱርክ የደረሱትን ተኩስ አቁም ከጥንቃቄ ጋር በደስታ እንደተቀበሉት አስታውቀዋል። የህብረቱ ከፍተኛ ተወካይ ጆሴፕ ቦሬል መልካም ዜና ነው፣ ውጤቱን እያደር እናየዋለን ነው ያሉት። በኔደርላንድስ የተመሩ አንዳንድ የህብረቱ አባል ሀገሮች በሩሲያ የሚደገፉት የሶሪያ መንግስት ኃይሎች የሲቪል አካባቢዎችን እንዳይደበድቡ ለማድረግ ኢድሊብ ከበረራ ነጻ ቀጣና እንድትሆን ሲወተውቱ ቆይተዋል። ይሁን እንጂ ህብረቱ ያን የማድረግ ስልጣን ስለሌለው የህብረቱ ባለስልጣናት በግል የማያስኬድ ሀሳብ መሆኑን ሲያመለክቱ ነው የቆዩት። የሩሲያ ፕሬዚደንት ቭላዲሚር ፑቲን እና የቱርኩ ረቸፕ ታይፕ ኤርዶዋን ሞስኮ ላይ የአካባቢውን ውጥረት ማርገብ ላይ ያተኮረ ውይይት ካካሄዱ በኋላ ነው ኢድሊብ ላይ ተኩስ እንዲቆም ከስምምነት የደረሱት። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ። ቆንጂት ለገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ። እንዲህ አርብ የካቲት 27 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሐሪክ ላይ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ለጥያቄው መልስ ይዘናል። በዚህ ምሽት ስለ ኮሮና ቫይረስና ስለ ኮቪድ-19፣ ስለ ኢትዮጵያም ዝግጅትና ምላሽ። ስለዚህ ቫይረስ ብዙ ያላወቅናቸው ነገሮች አሉ። ስለዚህ ቫይረስ እንግዲህ ሂደት ብዙ የምናቃቸው ቢኖሩም አሁን ባለው ሁኔታ ግን ከእንስሳ ወደ ሰው በሚተላለፍ ሁኔታ የመጣ ነው የሚል ሁኔታ አለ። ኮሮና ቫይረስና ኮቪድ-19፣ ለጥያቄዎ መልስ የኢትዮ ቤት ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። የዕለቱ አብይ ርዕስ ቅንጅት መፍጠራቸውን የድርጅቱ መሪዎች አስታውቀዋል። ቅንጅቱ በመጪው ምርጫ አማራጭ ሆኖ ለመቅረብ መዘጋጀቱን አመልክተዋል። ይህ አዲስ ቅንጅት የአረብ ሊግ በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ጣልቃ መግባቱንም አውግ መያድ መላው ኢትዮጵያ አንድነት ድርጅትና ባልደራስ ለእውነተኛ ዴሞክራሲ የተሰኙት ድርጅቶች በዘጠኝ ዓላማዎች ዙሪያ ቅንጅት መፍጠራቸውን ዛሬ ረፋዱ ላይ በሰጡት ጋዜጣዊ መግለጫ ይፋ አደረጉ። ቅንጅቱ ዓላማዎች ናቸው ብሎ ከዘረዘራቸው መካከል ለአዲስ ሕገ መንግሥት በሰላማዊና በሕጋዊ መንገድ መታገል፣ ጠንካራ ማዕከላዊ መንግሥት ለሚኖርበት የፌዴራል ሥርዓት በሰላማዊና ሕጋዊ መንገድ መታገል እንዲሁም ለኢትዮጵያዊነትና ለባህላዊ እሴቶች በሰላማዊና በሕጋዊ መንገድ መታገል የሚሉ ይገኙባቸዋል። በመሆኑም ይላል የጽሑፍ መግለጫው ከ1984 ዓ ም አንስቶ በፕሮፌሰር አስራት ወልደየስ መስራችነት ሕልውናውን ያገኘውና በአሁኑ ጊዜ በአዲስ አበባም ሆነ በክልሎች ከፍተኛ ተደማጭነት ያለው ባልደራስ ለእውነተኛ ዴሞክራሲ በቅንጅት ለመስራት ስምምነት ላይ ደርሰዋል ብሏል። መግለጫውን በንባብ ያሰሙት የባልደራስ ለእውነተኛ ዴሞክራሲ የሕዝብ ግንኙነት ኃላፊ ዶክተር መክብብ ፈቀደ የቅንጅቱን ወቅታዊ አስፈላጊነት ከጽሑፉ የሚከተለውን ጠቅሰዋል። ምርጫ 2012 የሚደረግ ከሆነ በህወሓት መሐንዲስነት በሀገራችን ለሶስት አስርት ዓመት ሰፍኖ የሚገኘው የገዢው ፓርቲ የበላይነት ቀጣይ ዕድሜ የሚያገኝ ይሆናል። በዚህ መሰረት ይህን የአንድ የፖለቲካ ድርጅት የበላይነት በሰላማዊ መንገድ ለማስወገድ የተከፈለው ሀገራዊ ዋጋ ግምት ውስጥ በማስገባት በቀጣይነት እውነተኛ የሆነ የመድብለ ፓርቲ ስርዓት መገንባቱ ለሀገራችን ሰላም አንድነትና እድገት የማዕዘን ድንጋይ መሆኑ በመገንዘብ በቀጣይ ምርጫ ለገዢው ፓርቲ አገር አቀፍ አማራጭ የሚሆን የፓርቲዎች ስብስብ ለመፍጠር የመጀመሪያውን እርምጃ መውሰድ አስፈላጊ ሆኖ በመገኘቱ የባልደራስ ለእውነተኛ ዴሞክራሲ ፕሬዚዳንት አቶ እስክንድር ነገ በበኩላቸው ይህ ቅንጅት የተፈጠረበትን ተጨማሪ ዓላማ ከጋዜጠኞች ጥያቄ በመነሳት አብራርተዋል። አሁን በአዲስ አበባ ብልጭ ያለውን ተስፋ ወደ ሀገር አቀፍ ደረጃ ለማሳደግ ነው። ይህንን መድረግ የፈጠር ነው። ስለዚህ ይሄ አንድ ትልቅ ግኝት ነው ብለናል እኛ። ባኖር ምናልባት ገዢው ፓርቲ በሚቀጥለው ምርጫ አዲስ አበባን ይሸንፋለሁ ብሎ እርግጠኛ ባይሆንም፣ ግን የሚተማመንበት ደረጃ ላይ ይሆን ነበር ብለን ነው የምናስበው እኛ ስላለን፣ ግን አሁን ሁሉን ነገር በአዲስ መልክ መንገድ እንዲመለከት ተገዷል ብለን እናስባለን። ግን በአዲስ አበባ ብቻ ሳይሆን አማራጩ በሀገር አቀፍ ደረጃ ማደግ አለበት ነው የምለው። ይሄ ነው ትልቁ ቁም ነገር። እዚህ ላይ በሀገር አዲስ አበባን ጥያቄ በመጀመሪያ ነገር ምንፈታው በአዲስ አበባ አይደለም። አዲስ አበባ ውስጥ ያሉትን ሀያ ሶስት መቀመጫዎች በማሸነፍ አይደለም። እሱን እናደርገዋለን እናሸንፋለን በሀገር አቀፍ ደረጃ መንግስት መመስረት የሚችል የምርጫ ውጤት ስናስመዘግብ ነው። በኢትዮጵያ ውስጥ ከዚህ በፊት የተለያዩ ተቃዋሚ ፓርቲዎች ቅንጅቶችን እየፈጠሩ ብዙ አመርቂ ውጤት ሳያገኙ እንደሚበተኑ ጋዜጠኞች አስታውሰው፣ ሁለቱ ድርጅቶች የፈጠሩት ይህ አዲስ ቅንጅት ምን የተለየ ነገር ያደርጋል ለሚለው ጥያቄ ምላሽ የሰጡት ደግሞ የመኢአድ ፕሬዚዳንት አቶ ማሙሸት አማረ ናቸው። ብዙ ቅንጅቶች፣ ብዙ ውህደቶች፣ ብዙ ጥምረቶች ተፈጥረው በሀገራችን ውስጥ እንደቆዩ እናውቃለን። ነገር ግን ደግሞ የህዝባችን ጥያቄ ተበታትናችሁ አትምጡ የሚል አስተሳሰብ አለ። እኛ ስንዋሃድም ሆነ ግንባር ስንፈጥር ስንቀናጅ የህዝብን ጥያቄ መመለስ አለብን ብለን ነው። ተፎካካሪ ፓርቲዎች እንደመሆናችን መጠን ከህዝባችን የሚመጡ ማናቸውንም ጥያቄዎች የመመለስ ኃላፊነት አለብን። ስለዚህ ህዝቡ በመበታተን የእናንተንም ጉልበት፣ የእኛንም ጊዜ፣ የእኛንም አቅም ከምትፈታተኑ ይልቅ በጋራ ሆናችሁ ብትሰሩ የተሻለ ድምጽ ታገኛላችሁ የሚል አስተሳሰብ ስላለ ያንን መልስ መስጠት ተገቢ ሆኖ እናገኘዋለን። በሌላ መልኩ ደግሞ የምናምንበት ምንድን ነው? ዋናው ነገር በጋራ መስረት ትልቁ ነገር ለአሸናፊነት ያበቃል፣ ለድል ያበቃል። ተበታትነን የምናደርገው ነገር ብዙም አጥጋቢ ሆኖ እናገኘዋለን ብለን ስለማናስብ በጋራ ሆነን አቅማችንን፣ እውቀታችንን፣ ጉልበታችንን፣ የሰው ኃይላችንን አንድ ላይ አጣምረን ጥሩ ጠንካራ የሆነ ተፎካካሪ መቅረብ አለብን ብለን እናምናለን። አዲሱ ቅንጅት በሰሞኑ አገራዊ አንገብጋቢ ጉዳይ ሆኖ በተነሳው በታላቁ የኢትዮጵያ ሕዳሴ ግድብ ጉዳይም አቋሙን ይፋ አድርጓል። ከቅንጅቱ አመራር አባላት አቶ አብርሃም ጌጡና አቶ ጌታነ ባልቻ ሰሞኑን የአሜሪካ መንግሥትና የአረብ ሊግ በግድቡ ላይ ያሳዩትን አቋም በመንቀፍ የኢትዮጵያ ሕዝብም ሆነ የፖለቲካ ድርጅቶች በአንድነት ሆነው ሀገራዊ ሉዓላዊነትንና ጥቅምን ለማስከበር መቆም እንዳለባቸው አስታውቀዋል። የባልደራስ መሪ አቶ እስክንድር ነጋ ደግሞ የአረብ ሊግ አቋም አውግዘዋል። አረብ ሊግ በኢትዮጵያ ጉዳይ ጣልቃ ሲገባ ፊት ለፊት በአፍሪካ ሀገሮች ውስጥ በአፍሪካ ሀገሮች ውስጥ የውስጥ ጉዳይ ጣልቃ ሲገባ ኢትዮጵያ ብቻ ብቸኛው ታርጌቱ ነች። ከዚህ በፊት በኤርትራ ጉዳይ በሀገራችን ጉዳይ ውስጥ ጣልቃ ገብቶ ሀገራት ተራምሷል። በጣም ብዙ ዋጋ ተከፍሎበታል በጣም ብዙ መቶ ሺህ ህይወቶች ተከፍሎበት ያ አልበቃ ብሎ አሁን ደግሞ እንደገና በአባይ ጉዳይ ጣልቃ መግባቱ እጅግ እጅግ የሚያሳዝን ነው የሚወገዝም ነው ይሄ ግልጽ መሆን አለበት በየትኛውም የአፍሪካ ሀገር ጉዳይ የአረብ ሊግ አቋም ወስዶ አያውቅም ሁለት ጊዜ ነው በታሪክ ውስጥ በአፍሪካ ጉዳይ ውስጥ ጣልቃ የገባው ሁለቱም ጊዜ በኢትዮጵያ ጉዳይ ነው የሁለቱ ፓርቲ መሪዎች በተዘጋጀው የቅንጅቱ ስምምነት ሰነድ ላይ ፊርማቸውን ያኖሩ ሲሆን ድርጅቶቹ የየራሳቸው ድርጅታዊ ነጻነት እንደተጠበቀ እንደሚቀጥልም ይፋ አድርገዋል መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸው ለዘገባው ይህ በእንዲህ እንዳለ የኢትዮጵያን ጎረቤቶች ሱዳንን፣ ሶማሊያና ጅቡቲን ጨምሮ ሃያ ሁለት አባል መንግሥታት ያሉት ጠቅላይ ጽሕፈት ቤቱ ካይሮ የሚገኘው የአረብ ሀገሮች ማኅበር አረብ ራቢጣ ወይም አረብ ሊግም እየተባለ ይጠራል። ግብፅና ሱዳን በአባይ ውሃ ላይ አላቸው ያለውን ታሪካዊ የውሃ መብት መከበር አለበት ብሎ እንደሚያምን ያስታወቀው ትናንት ነው። መግለጫም ያወጣው የአረብ ሊግ 153ኛውን መደበኛ ስብሰባው ላይ ትናንት ያወጣው ይህ የአቋም መግለጫ ከሱዳን በስተቀር በአባላቱ ተቀባይነት አግኝቶ መጽደቁ ተዘግቧል። የህዳሴ ግድብ ተደራዳሪዎች ከሆኑት ሦስት አገሮች ኢትዮጵያ የሊጉን አቋም በይፋ ስትቃወም፣ ሱዳን የሊጉ ጣልቃ መግባት አይጠቅምም ስትል ከመግለጫ ውጪ መሆኗን በይፋ አስመዝግባለች። አባል ነች የአረብ ሊግ ምንም እንኳ ሱዳን የራሷን ጉዳይ ተቃወመች እያሉ የካይሮ መገናኛ ብዙሃን ቢዘግቡም የአረብ ሊግ አቋምና መግለጫ የአረብ ኢትዮጵያን ግጭት ይጋብዛል፣ ይህ ደግሞ የሱዳንን ጥቅም አያስጠብቅም ስትል ኸርቱም ድጋፏን ነፍጋለች። እንዲያውም ይላል የሱዳን አቋም፣ ጉዳዩ የሦስቱ አገሮች ጉዳይ ነው። የአረብ ሊግ በዚህ ጉዳይ ውስጥ መግባት የለበትም። የሱዳንን የሶማሊያንና የጅቡቲን የውጭ ጉዳይ መስሪያ ቤቶች ለማግኘትና ተጨማሪ ማብራሪያዎችንም ለመጠየቅ እየጣርነን። ከካይሮም እንደዚሁ የሚሰማ ጉዳይ ካለ የካይሮን መንግስትና የአረብ ሊግ ባለስልጣናትንም ለማግኘት ጥረት እያደረግን ነው። ከዩናይትድ ስቴትስ በኩልም ከገንዘብ ሚኒስቴሯ የሚሰማ ተጨማሪ መግለጫና ማብራሪያ ካለ ይዘን እንመለሳለን። የኢትዮጵያ መንግስት ባለሥልጣናትንም ለማግኘት እንዲሁ ጥረት እያደረግን ነው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኦሮሚያ ክልላዊ መንግስትን በምዕራብ ኦሮሚያና ደቡብ ኦሮሚያ ካሉ የጉጂ ዞኖች ታጥቆ የሚንቀሳቀሰውን እና ራሱን የኦሮሞ ነጻነት ጦር ብሎ የሚጠራውን ቡድን ለማወያየትና ለማስታረቅ ፉርቱ የእርቅና ሰላም ኮሚቴ መቋቋሙን አስተባባሪዎቹ ገልጸዋል። ፀሐይ ዳምጠው ዝርዝሩን ይዛለች። የእርቅና የሰላም ኮሚቴው ዋና ጸሐፊ አቶ ለሚ ታየ እንዳሉት በኦሮሚያ ክልል የተለያዩ አካባቢዎች በተፈጠረው የሰላም እጦት ችግሮች ምክንያት ህብረተሰቡ ለእንግልት ተዳርጓል። በተለይም በክልሉ በምዕራብ ኦሮሚያ እና ደቡብ ኦሮሚያ አካባቢ ጉጂ ዞኖች የተፈጠረው አለመግባባት የአካባቢውን ነዋሪዎች አላስፈላጊ መስዋዕትነትን እያስከፈለ እንደሚገኝ ተናግሯል። ችግሩን ለመፍታት የኮሚቴው ዋና አላማ ችግሩ በሰላማዊ መንገድ እንዲፈታ መንግስትና በክልሉ ያለው ታጣቂ አካል አገናኝቶ በጠረጴዛ ዙሪያ እንዲወያዩ ማስቻል ነው ብሏል አቶ ለሚ ስድርጅቱ አድብኮት የሚያደርግ እነሱን ወክሎ የሚቀርብ ሽማግሌ ይልካሉ። መንግስትም የራሱን የሚወክል ሽማግሌዎች ይልካል። እነኚህን ሽማግሌዎች ከኛ ኮሚቴ ጋር አንድ በማዋሃድ በጠረጴዛ ዙሪያ እንዲነጋገሩ እናደርጋለን። ህብረተሰቡም ለዚህ እርቀ ሰላም የድርሻውን እንዲያበረክት በተለያዩ አካባቢዎች የህዝብ ውይይቶች እንደሚያካሄዱም ገልጿል። የጸጥታ ችግር ባለባቸው ከተሞች ሄደን ህዝቡንም እናወያያለን። ህብረተሰቡም ለዚህ አስፈላጊውን ድጋፍ እንዲያደርግ ፎረሞችን፣ ኮንፈራንሶችን እናዘጋጃለን ማለት ነው። በተለይ የጸጥታ ችግር ባለባቸው ዞኖች ሄደን ከህዝቡ ጋርም ውይይት እናደርጋለን። በመንግስት በኩልም የህብረተሰቡን ችግር ለመፍታትና እርቅና ሰላም ለማስፈን የታየ ቁርጠኝነት የሚያኮራ መሆኑን ተናግረዋል። የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ጌታቸው ባልቻ ክልሉ የህብረተሰቡ ሰላም እንዲመለስ መስራት ላይ እንደሚገኝ አስታውሰው የመንግስትን ሰላም የማስፈን ስራ ለመደገፍ ከሚሰሩ አካላት ጋር ለመስራት ዝግጁ መሆኑን አቶ ጌታቸው ተናግረዋል። የእነሱ ጥያቄ ለሁለቱም አካላት ጥያቄ እናቀርባለን ነው። የሸመቀውም ኃይል እና መንግስት በሰላማዊ መልኩ ጉዳዩን ለመፍታት ምን አቋም አለው የሚል ጥያቄ ነው ያቀረቡልን። በመንግስት በኩል በተደጋጋሚም ግልጽ አድርገናል። መንግስት የሰላም ጉዳይ ጊዜ የሚሰጠው እስካልሆነ ድረስ ማንኛውም ሰላም ፈላጊ አካል በሰላማዊ መንገድ ተንቀሳቅሶ በሰላማዊ መንገድ መጥቶ እንተራደር፣ ችግራችንን እንፍታ፣ በውይይት እንፍታ ብሎ የሚመጣ ከሆነ መንግስት ይሄንን ሙሉ በሙሉ ተቀብሎ ተግባራዊ ማድረግ እንደሚችል በዛሬው መድረክ ላይ እኛም ማረጋገጥ እንላቸው። ኃላፊው አሁን የቀረበው የእርቅና የሰላም ሀሳብም በመንግስት በኩል በሙሉ ፈቃደኝነት ተግባራዊ ይደረጋል ብሏል። ኮሚቴው ከምሁራን ከኪነ ጥበብ ባለሙያዎችና ከታዋቂ ሰዎች የተውጣጡ አስራ ሶስት አባላት ያካተተ ሲሆን ከኦሮሚያ ክልልና ከሚመለከተው በደረጃ ካሉት አካላት የእውቅናና የምስክር ወረቀት እንደተሰጠውም አስተባባሪዎቹ ገልጿል። አቶ አባብያ አባጀው ብር የኮሚቴው ዋና ስራ አስፈጻሚ፣ አርቲስት መሰሉ ታሪኩ ምክትል ስራ አስፈጻሚ፣ አቶ ለሚታዬ ዋና ጸሐፊ ሲሆኑ ዶክተር አበበ ገመቹ፣ አርቲስት እልፍነሽ ቀኖ፣ ዶክተር ገመቹ መገርሳና ሌሎችም የኮሚቴው አባላት ናቸው። ኮሚቴው ከዚህ ቀደም በአባ ገዳዎችና የእርቅ ሰላም ቴክኒክ ኮሚቴ ታጣቂዎቹን በማደራደር በሰላም እንዲገቡ ሲደረግ የነበረውን ጥረት ያደናቀፉ ሁኔታዎች ይህንን ኮሚቴ እንዳይገጥሙ በወቅቱ የነበረውን ጥንካሬና ጉለቶች ለይቷል ተብሏል። ለአሜሪካ ድምጽ ጸሐይ ዳምጦነኝ ከአዲስ አበባ ከቀናት በፊት ባጠናቀር ነው ዘገባ። በደንብ ዶሎ አመሰግናለሁ ጸሐይን ለዘገባው። ይቅርታ ለድምፁ መቀላቀል በነገራችን ላይ አዲስ ቴክኒሻን እየተለማመደ ነው በአሁኑ ሰዓት ስቱዲዮ ውስጥ። በዚህ ምክንያት የተፈጠረ ችግር ይመስለኛል። ከዚህ ከስቱዲዮ አዲሱ ቴክኒሻናችን አሁን ልምምድ ላይ የሚገኘው ጃን ዋከር ይባላል። ከኬት ሆልምስ ጋር አብሮ እየሠራ ነው ያለው። ይቀጥላል ዝግጅታችን። ይቅርታን ጠይቃለን ለአጭር መስተጓጎል። ወደ ቀጣዩ ዘገባ እናልፋለን። ከደንቢዶሎ ዩኒቨርሲቲ የታገቱ ተማሪዎችን ጉዳይ የሚያጣራ ኮሚቴ በመቋቋሙ ጉዳዩ ምላሽ ተጣርቶ ምላሽ ይሰጣቸዋል ከተባሉ በኋላ በተለያዩ ጊዜዎች መረጃ ለማግኘት ጥረት ቢያደርጉ ምላሽ ማግኘት እንዳልቻሉ አንዳንድ ወላጆች ለቪኦኤ ገልጸዋል። በሌላ በኩል ደግሞ መንግስት ጉዳዩን እያጣራ በመሆኑ በትዕግስት እንዲጠብቁ የተነገራቸው መሆኑን አንድ አባት ነግረውናል። ጽዮን ግርማ ዝርዝሩን ይዛለች። ከቀናት በፊት ባጠናቀርነው ዘገባ በደንቢዶሎ ዩኒቨርሲቲ ትምህርታቸውን በመከታተል ላይ የነበሩና አብዛኞቹ ሴት እንደሆኑ የተነገረው ተማሪዎች ግጭት ሸሽተው ወደ ቤተሰቦቻቸው በመመለስ ላይ እንዳሉ ከደንቢዶሎ ወደ ጋምቤላ በሚወስደው መንገድ ላይ ሱዲ በተባለች ቦታ መታገታቸው ከተገለጸው ተማሪዎች ውስጥ የሶስቱን ወላጆች አነጋግረን ሌሎቹን ወላጆች ደግሞ በቀጣይ ዘገባ ይዘን እንደምንመለስ ገልጸን ነበር። በወቅቱም በላይነሽ መኮንን ደምለው፣ ሳምራዊት ቀሪ ያስረስና ግርማያነሽ የኔነህ አዱኛ የተባሉ ሶስት ሴት ተማሪ ቤተሰቦችን በስልክ አነጋግረን ወላጆቹ ጠቅላይ ሚኒስትር አብይ አህመድን ጨምሮ ሌሎች ከፍተኛ የመንግስት ባለስልጣናትን ቢያነጋግሩም ልጆቻቸውን ሳያገኙ ዘጠና ቀናት መቆጠሩን ገልጸውልን ነበር።

ስንተኛ ዓመት ተማሪ ነበረች? አቶ ግርማው፣ ይሄ ጉዳይ ሶስት ወር ሆኖታል። በዚህ በሶስት ወር ውስጥ ተማሪዎችን በተመለከተ በጣም የተለያየ መረጃ ነው እየወጣል። አንድም ተማሪዎቹ አልታገቱ፣ አንድም ሆን ብለው ተደብቀው ነው። ሌላ ጊዜ ደግሞ ምን እንደሆነ አይታወቅም የሚሉ የተለያዩ መረጃዎች ይወጣሉ። በእርስዎ በኩል እንደ አባት እርስዎ ጋር ያለው መረጃ ምንድን ነው? እኔ ምንም የደረሰኝ የለም። ተለቀቁ ከባሉ ከተለቀቁ ተተባበ ደስታ ሆነ። ከዚያም ዙሮ ድምጽ ጠፋብን እንጂ ምንም ያገኘነው ነገር የለምናት ሰምተዋል ግን ይሄ የተለያየ መረጃ እንዳለ በማህበራዊ ሚዲያ ላይ የተለያዩ ሰዎች ደግሞ የተለያየ ነገር እንደሚጽፉ ሰምተዋል። ለምሳሌ ተማሪዎቹ ተገኝተዋል፣ ሆን ብለው ተደብቀው ነው የታሰሩ አሉ። እንደዚህ የሚሉ የተምታቱ መረጃዎች አሉ። ስለዛ ሰምተዋል? አዎ፣ ተለቀቁ ተብለው የሌላ ናቸው ከብለው ደግሞ እንደገና ዙረው ደግሞ ዙሮ ጠፉብን እንጂ እኛ ምንም ያየ ነው የለም። የው ሶስት ወራችን ስልክም የጠፋለን እንኳን ልጆች ልናገኝ። እርስዎ የት ነው የሚኖሩት? እ ሳንክሳ ቀበሌ ይባላል፣ ደንቢያ ወረዳ። የት ማለት ነው? ጨዋሂት ወረዳ ጨዋሂት ወረዳ፣ ሰሜን ጎንደር ማለት ነው። አዎ ሰሜን ጎንደር። ከጠቅላይ ሚኒስትር አብይ አህመድ ጋር ከተነጋገሩ ቤተሰቦች ውስጥ እርሶ አሉበት? እኔ የለሁበትም። ጓደኛዬ አንድኛ ይበቃል ተብሎ አንድኛው መጥቶን ያልመጣሁበትም። ከመንግስት ከዛ በኋላ የሰማችሁት ነገር አለ? ምንም የሰማሁት ነገር የልምናት፣ ምንም የለም። ያ ለልቅሶ ምንም የሰማሁት የልምናት። እየ ከየሄዳችሁበት ቦታ አለ፣ ከዛ በኋላ ያነጋገራችሁት የክልል ባለስልጣን የዞን እንደዚህ የጠየቃችሁት አለ? ጎንደር ደናል፣ ጎንደርም ባህር ዳርም ደናል፣ ግን ባህር ዳር መፍትም አላገኘ ሰሜን ጎንደር ደን ተብለን ደንደር ዘር መጠናል ነገ አርብ ሳምንት ሊሆን ነው ዛሬ ሳምንት ነገ አርብ ሳምንት ምን አልዋስ ምንም ያሉን የለም። ያው ግፊት እናረጋለን እናፈላልጋለን ነው እንጂ ሌላ ምንም ያሉን የለም። አቶ በላይ አበበ የተማሪ ሞናምን አባት ናቸው። ኔ አባት ሞነ ሞን ሴት ናት። ወንድ ነው። ምንድን ነበር የምትማረው? ጋዜጠኝ ጋዜጠኝነት ነበር የምትማረው። የሰማችሁት አዲስ ነገር አለ? እንግዲህ ባለፈው ካነጋገርናችሁ በኋላ ስለ ልጃችሁ የሰማችሁት ነገር አለ? ነገር አልሰማንም። እርስዎ ጠቅላይ ሚኒስትር የሰማነው ነገር የለ ጠቅላይ ሚኒስትር አብይ አህመድ ጋር ከሄዱት አንድ ሆኖት ው ይዛ ነው። ከዛ በኋላ ከመንግስት ጋር የተገናኛችሁትና ልጆቻችሁን በተመለከተ የተነገራችሁ ነገር አለ? የሰማነው ነገር የለም። አዲስ ነገር አልሰማንም። የሚያው ካለ እናመጣቸዋ ናሉ ተዘዋዋሪ ዝም ብለን ስልክ ንምጠጠንቀት የነሱ የማንን ስልክ አብይ ጋር የሚቀመጦች ደቡብ ሰራ አብይ ጋር የሚቀመጡ ምን ታገኛላችሁ? ምላሽ ምንም ገና ስራው የተጣራ ነው የሚለው ምርመራ እየተደረገ ግን እንደሆነ እየነገሯችሁ ነው

የጤና አለም ሙላቱ ከበደ ወንድም ታረቀኝ ሙላቱን ጠይቀናል። ከዚህ ቀደም ከፌዴራል ፖሊስ ባገኘነው መረጃ ተማሪዎቹ ሆን ብለው ራሳቸውን ደብቀው ሊሆን ይችላል የሚል ሀሳብ የያዘ አስተያየት ሰጥተው ነበር እና ያንን መነሻ አድርገን ልጃችሁ የፖለቲካ ተሳትፎ ይኖራት ይሆነ ወይ? ብለናቸዋል። እኛ የሚያሳዘንን እኮ እሱ ነው። እኛ የፖለቲካ ሰዎች ብንሆን ፖለቲካ የሚባል አይደለም። ፖለቲካ ሰዎች ቀርቶ እኛ ከቤተሰብ ራሱ ገና በዩኒቨርሲቲ የሚለውን ትምህርት ራሱ እሷን ያታወቀችው ዩኒቨርሲቲ ናት። እንኳንስ ፖለቲካ ገብቶ መንግስትን ፈንቅዬን ይሆናል የሚል ነገር ቀርቶ ልማደርግ ፈልገን ሳይሆን ዝም ብሎ ምንም ይህን ነገር የሚባለው ውሸት ነው። እኛም ከሱ ላይ እንደሰማነው በፖለቲካ ፍጆታ ያደረጉ ይችላሉ ምን ነገር ንት ግን፣ እዚሁ ላይ ከእናንተ አሁን ተልእኮ ቢታይ እውነታው ይታወቅ ነበር። የህብረተሰብ ሁኔታ ይታይ ነበር። ና ቤተሰብ እየተጨናነቀ ያለው ነገር እና ምንም ነገር በዘሯም ራሱ በቤተሰቧ ራሱ ፖለቲካ የሚል ነገር የሚያውቅ ሰው የለም። እሷ ብቻ ናት ትምህርት የቀሰመችው ብለው ነበረ። ምን ማለት ሌላ የተማረ ሰው የለ የተማረ ነው። ለምሳሌ ታላቅ ወንድሟ ነው የሚኛ ሆነ አባቷ ደከም ስለሚሉ እና እናቷ ደከም ያሉ ናቸው። ነ ታላቅ ወንድሟ ነው የሚሆን ለምሳሌ ማለ ዙ መከታተል ነው ነው። እኛ አሁን ከትምህርት ያክ ማቋረጫ አደለም የፖለቲካ ቀርቶ ከንግድ ማከዚ ከእርሻ ውጭ የምናውቀው ነገር የለም። በቃ የመጀመሪያ ትምህርት የሚለውን በሳ ነው ያየህ ነው እንጂ እንኳን ፖለቲካ ቀር ፖለቲካ ራሱን ከቤተሰብ እራሱ ፖለቲካ የሚያወራ ከሰማ ከአካባቢ ከሰማን እራሱ አካባቢ ላይ ከፖለቲክ ከፖለቲከኞች ጋር እንኳ አንቀርብም። ምክንያቱም እኛ ስራችን ሌላ ነው እንጂ ለፖለቲካ ይኛው መንግስት ገዛህ ያኛው ገዛህ ያልገዛህ የሚለውን እኛ ምንም እናውቅ ነገር የለንም። እና በዚህ መንገር ነው እንደ የአስባ አጥናፉ አለሙና የመሰለች ከፍ ያለው ሞላ ቤተሰቦችንም አነጋግረናል። የእነርሱም ሀሳብ ተመሳሳይ ነው። በአጠቃላይ ስምንት ወላጆችን አነጋግረን ልጆቻችንን አላገኘንም ብለዋል። በመንግስት በኩል ከአንድ ወር በፊት መቋቋሙ የተነገረውና የተማሪዎችን ጉዳይ የሚያጣራው ኮሚቴ የደረሰበት ተጨባጭ መረጃ እንዳለ ለመጠየቅ ደጋግመን ሙከራ አድርገን ነበር፣ ዛሬም አልቀናንም። ነገር ግን ምንጮቻችን እንደጠቆሙን ኮሚቴው ጉዳዩን በማጣራት ላይ እንደሆነ እና ምርመራው ሳይጠናቀቅ ለመናገር ፈቃደኛ አለመሆናቸውን ነው። በዚህ ጉዳይ ላይ የጀመርነውን ክትትል እንቀጥላለን። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ አመሰግናለሁ። ጽዮን፣ ወደ ተከታዩ ዘገባ እናልፋለን። በኦሮሚያ ክልል ስድስት ዞኖች በኮሌራና ኩፍኝ ወረርሽኝ ባለፉት ሁለት ሳምንታት ብቻ ቁጥራቸው ወደ ሰላሳ የሚጠጋ ሰዎች መሞታቸውን የጤና ቢሮ አመልክቷል። የኩፍኝ ወረርሽኝን ለመከላከል ከስድስት መቶ ሺህ በላይ ለሚሆኑ ሕፃናት ክትባት መሰጠቱን ቢሮ ገልጿል። ሙክታር ጀማል ዝርዝሩን ይዟል። በኦሮሚያ ክልል ስድስት ዞኖች ከኩፍኝ ወረርሽኝ ተጓዳኝ የኮሌራ ወረርሽኝ አሳሳቢ እየሆነ መምጣቱን የኦሮሚያ ጤና ቢሮ አስታውቋል። ወራት በላይ መቆየቱ ከሚነገርለት የኩፍኝ ወረርሽኝ ኦሮሚያ ክልል በሆሮ ጉድሩ፣ ባሌ፣ ምዕራብ አርሲ፣ ምስራቅ ሸዋ፣ ምስራቅ ሐረርጌ፣ ምስራቅ ወለጋ እና ቡኖ በደሌ ዞኖች እና በሻሸመኔ ከተማ መታየቱንም ተገልጿል። የኦሮሚያ ጤና ቢሮ የጤና ትምህርት እና ኮሚኒኬሽን ዳይሬክተር ሲስተር ሰዓዳ አህመድ ለቪኦኤ እንደገለጹት በሽታው የወረርሽኝ ደረጃ የደረሰው ከማህበረሰቡ የግንዛቤ እጥረትና በቶሎ ወደ ጤና ተቋም ባለመሄድ መሆኑን ገልጸዋል። ኩፍኝ በተለያዩ ዞኖች ውስጥ በክልላችን ውስጥ መታየት ከጀመረ ተመራቷል። የኮሌራ በሽታ እንደዛው ነው። እስካሁን ባለን ዳታ መሰረት ሰባት ሺ ስድስት መቶ አስራ አንድ ህጻናቶች በዚህ በኩፍኝ በሽታ ተይዘዋል። ከዛ ውስጥ አስራ አራቱ ህይወታቸው አልፏል። ይሄ ሰባት ሺ ስድስት መቶ አስራ አንድ ዳታ ከሦስት ወሮች በፊት እስካሁን ያለውን ስገልጽልን አስራ አራቱ ግን ህጻናቶች የሞቱት በአስራ አምስት በአስራ አምስት ሌላው ወደ ኮሌራ በሽታ ስትመጣ ደግሞ ኮሌራ በሽታ በተለያዩ ዞኖች ውስጥ ተከስቷል። ከተከሰቱበት ዞኖች ውስጥ አንደኛው ምዕራብ ሐረርጌ፣ ጂ ምዕራብ ጉጂ፣ ምዕራብ አርሲ፣ ምስራቅ ሐረርጌ፣ ቦረና ናቸው። ሻሸመኔ ከተማ ማለበት። በተለይ በሻሸመኔ ከተማ ላይ ትንሽ መጀመሪያ ጋብ ብሎ ነበር። አሁን በአዲስ መልክ የመነሳት ሁኔታ አለ። በአጠቃላይ ግን እንደ ኦሮሚያ ስናየው ጠቅላላ በዚህ በኮሌራ በሽታ የተያዙት ዜጎቻችን አንድ ሺ ሁለት መቶ ሰላሳ ዘጠኝ ሲሆነው ከእነኚህ ውስጥ አስራ ሶስቱ በዚህ በሽታ ሕይወታቸው አልፏል ማለት ነው። ሲስተር ሰአዳ እንደተናገሩት ተናገሩት ህፃናትን የሚያጠቃው የኩፍኝም በሽታ ለመከላከል ጥረት እየተደረገ ቢሆንም የሟቾችን ቁጥር መቀነስ አልተቻለም። የኦሮሚያ ጤና ቢሮ የጸረ ኩፍኝ ክትባት በመጀመሪያ ዙር ወረርሽኙ በታየባቸው ዞኖችና ወረዳዎች ውስጥ ተሰጥቶ ማለቁንና ለቀጣዩ ሁለተኛ ዙርም ዝግጅት እየተደረገ መሆኑን ሲስተር ሰአዳ ጠቅሰዋል። በአጠቃላይ በስድስት ዞኖች እና በአራት ወረዳዎች ላይ ክትባት ተሰጥቷል። ይህን ለመስጠት ያቀርነው ለስድስት መቶ አርባ አንድ ሺ አምስት መቶ ሰማኒያ ሶስት ህጻናቶች ሲሆን ከዚህ ውስጥ ይህን ክትባት ያገኙት ህጻናቶች ስድስት መቶ ሀያ ዘጠኝ ሺ ሁለት መቶ ስልሳ አንድ ህጻናቶች ይህንን የምዝል ክትባት ወስደዋል። ይህ በሽታ አሁንም እንደገና በተለያዩ ወረዳዎች ላይ በአዲስ መልክ እየታየ ስላለ ለእነኛ ደግሞ ክትባት መስጠት አስፈላጊ ስለሆነ እድሜያቸው አመት በታች ለሆኑ ለ ሶስት መቶ ሰባ ሺ ሶስት መቶ ስድስት ህጻናት እና እድሜያቸው ከአስራ አምስት አመት በታች ለሆኑ ለዘጠኝ መቶ ሰባ ሺ ስድስት መቶ ስልሳ ሁለት ህጻናት በስድስት ዞን እና አስራ አምስት ወረዳዎች ይህን ክትባት ለመስጠት ቅድመ ዝግጅት እያደረግን ነው። እንደጨረስን ስድስት ዞን እና በአስራ አምስት ወረዳዎች ላይ ቁጥሩ ለተጠቀሱ ህጻናቶች ይሰጣል ማለት ነው። የኦሮሚያ ጤና ቢሮ የጤና ትምህርትና ኮሚኒኬሽን ዳይሬክተሯ ሲስተር ሰአዳ አህመድ እንደገለጹት ከግንዛቤ እጥረት በተለያዩ እምነቶች ህፃናትን ተደብቀው ቤት እንዲቆዩ ማድረጉ በሽታው እንዲባባስ ምክንያት መሆኑንም ተናግረዋል። የኮሌራ በሽታን በተመለከተ ደግሞ የንጽህና ጉድለት ከፍተኛ መንስኤ ከመሆኑ አንጻር ማህበረሰቡ የምግቡንም ሆነ የአካባቢውን ጽዳት በመጠበቅ እንዲከላከል አሳስበዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። አመሰግናለሁ ሙክታር ለዘገባው። አሁን ከምሽቱ ሶስት ሰዓት ከሰላሳ ሰባት ደቂቃ ሆኗል። አዲስ አበባ ላይ ዝግጅታችን ይቀጥላል እስከ ምሽቱ አራት ሰዓት። ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። ዝግጅቶቻችንን በቀጥታ ማዳመጥ ትችላላችሁ ከዌብሳይታችን፣ እንዲሁም ያለፉ ዝግጅቶችንም ማግኘት ትችላላችሁ። በማኅበራዊ መገናኛዎች በፌስቡክ፣ በትዊተር፣ በኢንስታግራም፣ ዩቱብ ላይ ቪኦኤ አምሃሪክ ብላችሁ ተከተሉን። ዝግጅቶቻችንን እንደዚሁ በቀጥታ ማዳመጥም ትችላላችሁ። ያለፉ ዝግጅቶችንም ማግኘት ሐሳቦቻችሁንም ማንሸራሸር ትችላላችሁ። በተጨማሪም በአሃዱ ራዲዮ ዘጠና አራት ነጥብ ሦስት ላይም በቀጥታ ስርጭት እንገኛለን በዚህ ሰዓት በየምሽቱ ከሰኞ እስከ አርብ ከኦዲዮ ናውም ስርጭቶቻችንን ማዳመጥ ትችላላችሁ። በእጅ ስልካችሁ ቪኦኤ ኤችኦአርኤን ኤምኦቢአይ ላይ ታገኙናላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ እንዲሁ ዝግጅቶቻችንን በጥራት ማዳመጥ ትችላላችሁ። ዝግጅታችን ይቀጥላል እስከ ምሽቱ አራት ሰዓት አብራችሁን እንድትቆዩ ጋብዛለሁ። ኮሮና ቫይረስን ኮቪድ-19 ማቆም ይቻላል። ስለ ኮሮና ቫይረስ ከልጆች ጋር ይነጋገሩ። ልጆች ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸውና ሌሎችም የታመሙ ሰዎች እንዲርቁ ይንገሯቸው። ራስዎም ቢሆኑ ሲያስነጥሱ ወይም ሲያስልዎ አፍንጫውንና አፎን በክንዶ መታጠፊያ ይሸፍኑ። እጆችዎን አያነካኩ። ወቅታዊ መረጃዎችን ከጤና ባለሥልጣናቱ ወይም ከታመኑ ምንጮች ብቻ ያገኙ። የባለሙያዎች ምክሮችን ይከተሉ። ስለ ኮሮና ቫይረስ ድብቅ ነገር የለም፣ በግልጽ ይነጋገሩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኑ ኪት ሆልምስ ከተለማማጁ ቴክኒሻን ጆን ዋከር ጋር በስቱዲዮ የቴክኒክ መሳሪያዎች ላይ ናቸው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ለዜናው ቆንጭ ይታየ ዋና አዘጋጅ ትዝታ በላቸው ። እኔም የምሽቱ አስተናጋጃችሁ ሰሎሞን አባተ እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። ወደ ተከታዩ ዝግጅታችን እናልፋለን። በነገራችን ላይ ከዚህ ከመደበኛ ስርጭታችን በተጨማሪ በየምሽቱ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ጋቢና በሚል ርዕስ የምናስተላልፍላችሁን ፕሮግራም ስርጭት በአስራ ዘጠኝና በሀያ አምስት ሜትር ባንድ አጭር ሞገድ እንድታዳምጡ እንጋብዛለን። ለጥያቄው መልስ ኮቪድ-19 እና ኮሮና ቫይረስ ነው። የዛሬ የጥያቄው መልስ ርዕስ የተከበራችሁ አድማጮች ሰሞኑን ያስተላለፋችሁን ያደረሳችሁን ጥያቄዎች መሠረት በማድረግ ትዝታ በላቸው የፕሮግራሙ አዘጋጅና አቅራቢ ከኢትዮጵያና ከዚህም ከዋሽንግተን ዲሲ ባለሥልጣንና ባለሙያ አናግራለች። ወደ ጥያቄው መልስ ትዝታ በላቸው። አድማጮቻችን የኮሮና ቫይረስ እስከ ዛሬ ይህን ፕሮግራም ስታጠናቀርን በት ጊዜ ድረስ በዓለም አቀፍ ደረጃ ወደ አራት ሺህ ህይወት በላይ ቀጥፏል። በቻይና ብቻ ከሶስት ሺህ ህይወት በላይ ማለት ነው። በኢራን፣ በጣሊያን፣ በደቡብ ኮሪያ እንዲሁም ከቻይና በመለጠቅ ማለት ነው በዩናይትድ ስቴትስም እንዲሁ ከፍተኛ ቁጥር ያላቸው በቫይረሱ ያለባቸው ሰዎች እየተመዘገቡ ነው። በዩናይትድ ስቴትስ ለምሳሌ በካሊፎርኒያ፣ በዋሽንግተን ስቴት፣ በሜሪላንድ እንዲሁም በኮሎራዶ የአስቸኳይ ጊዜ ተጠርቷል። ይህንኑ በሽታ ለመከላከል በአፍሪቃ ትላንት ከተመዘገበው የደቡብ አፍሪካ አንድ ቫይረስ በተጨማሪ በአልጄሪያ፣ በግብጽ፣ በሞሮኮ፣ በሴኔጋል እንዲሁም በናይጄሪያ እና በቱኒዚያ ቫይረሱ ያለባቸው ሕሙማን እንዳሉ ተገልጿል። በኢትዮጵያ እስካሁን ቫይረሱ አልተመዘገበም። የኢትዮጵያ ሕብረተሰባዊ ጤና ተቋም ቫይረሱ እንዳለባቸው የተጠረጠሩ ሰዎችን ለይቶ መመርመርና በመከላከል ግንባር ቀደም ሚና ይዟል። የድርጅቱ ዳይሬክተር ዶክተር ኤባ አባተ የአድማጮችን ጥያቄ ሊመልሱልን ከኛ ጋር ናቸው። ከእርሳቸው ጋር ከዚህ ከሜሪላንድ ዶክተር አሸናፊ ዋቅቶላም መስመር ላይ ናቸው። ዶክተር አሸናፊ ጂኤፒኤ ጋፕ የተባለ በድህነትና ኤችአይቪ ኤድዝ መከላከያ ላይ የሚሰራ ድርጅት መስራችና ስራ አስኪያጅ ናቸው። ለጊዜያቸው ሁለቱንም አመሰግናለሁ። በፌስቡክ በመጣልን የአድማጭ ጥያቄ ነው ፕሮግራሙን የምንጀምረው። ተዘራ ዳኜ የላኩልን ነው። የኮሮና ቫይረስ መነሻ ምንድን ነው? እንዴት ሊፈጠር ቻለ? በሽታው በሰው ሕይወት ገብቶ ራሱን ደብቆ የሚኖርበት ጊዜ አለ ወይ ይላሉ። ዶክተር ኤባ ናቸው የመጀመሪያውን መልስ የሚሰጡን። እሺ ከዚህ ከሜሪላንድ ደግሞ ዶክተር አሸናፊ ዋቅቶላ መስመር ላይ ይገኛሉ። እናመሰግናለን ዶክተር አሸናፊ። እኔም በጣም አመሰግናለሁ። እሺ ጋዜጠኛ ትንታ እግዚአብሔር ይስጥልኝ። ዶክተር አሸናፊ እንግዲህ ጂኤፒኤ ጋፕ የተባለ በድህነትና ኤች አይቪ ኤድስ መከላከያ ላይ የሚሰራ ድርጅት መስራችና ስራ አስኪያጅ ናቸው። ሁለቱንም እንግዶችን እጅግ አርጌ አመሰግናለሁ። ጊዜ ሳላባክን ወደ አድማጭ ጥያቄ ይሄዳለሁ። መንደርደሪያ ይሆነናል። በፌስቡክ የተላከልን ነው። ተዘራ ዳኜ ናቸው የላኩልን ኮሮና ቫይረስ መነሻው ምንድን ነው? እንዴትስ ነው ሊፈጠር የቻለ? በሽታው በሰው ሕይወት ገብቶ ራሱን ደብቆ የሚኖርበት ጊዜ አለ ወይ ይላሉ። ዶክተር ኤባል ላስቀድም። እሺ አመሰግናለሁ በድጋሚ ትዝታ። ኮሮና ስንል እንግዲህ የአንድ የቫይረስ ፋሚሊ ውስጥ የሚመደቡ የተለያዩ አይነት ስትሬኖች አሉት። እስከ አሁን ድረስ እንግዲህ አሁን የተከሰተውን ኮቪድ አስራ ዘጠኝን ከጨመርን ወደ ሰባት የሚሆኑ ዝርያዎች አሉ። እስከ ዛሬ ድረስ እንግዲህ ስድስቱ በዓለም ላይ ተከስተው የተለያዩ ችግሮች ሲያስከትሉ ነበረ። በተለይ ደግሞ አንደኛው በየጊዜው የሚከሰት እና ሁላችንም የሚገጥመን ጉንፋን ራሱ እዚ ውስጥ የሚመደብ ነው። እንግዲህ ኮቪድ አስራ ዘጠኝ እና አብዛኞቹ መነሻቸው ከእንስሳ ወደ ሰው የሚተላለፍ የቫይረ ዝርያ እንደሆነ ከዚህ በፊት የተከሰቱትም ማሳያ ናቸው። ለምሳሌ ሳርስን መጥቀስ እንችላለን። ከዛ በኋላ ሚድሊስት አካባቢ ደግሞ ተከስቶ የነበረው በሁለት ሺህ አስራ ሁለት ሜርስኮቭ የምንለውም የዚህ አይነት ባህሪ የነበረው ነው። አሁን የተከሰተው ኮቪድ አስራ ዘጠኝ መጀመሪያም የተከሰተው ኋን በምትባል ሁቤ ፕሮቪንስ ውስጥ ቻይና ውስጥ ነው። መጀመሪያም የታየው እንግዲህ በተለይ ገበያ ማዕከል የንስ የቁም እንስሳት የሚሸጡበት አካባቢ ከባህር የሚወጡ የተለያዩ ምግቦችን የሚመገቡበት አካባቢ ጋር ከዛ ጋር ንክኪ በነበራቸው ሰዎች ተነስተዋል የሚል ፋክት ነበረ፣ ወይም ሁኔታ ነበረ። እንግዲህ ይሄ የተወሰኑ መጀመሪያ ከ የተገኙ ኬዞች ላይ የታየ ሁኔታ ነው። ከዛ በኋላ ግን ከዚህም ጋር ያልተገናኙ ኬዞች በዚህ ሁኔታ ደግሞ መጠቃታቸውም ታይቷል። ነገር ግን እንግዲህ ስለዚህ ቫይረስ ብዙ ያላወቅናቸው ነገሮች አሉ አሁን ስለተከሰተው ኮቪድ አስራ ዘጠኝ ማለት ነው። በሂደት ብዙ የምናውቃቸው ቢኖሩም አሁን ባለው ሁኔታ ግን ከእንስሳ ወደ ሰው በሚተላለፍ ሁኔታ የመጣ ነው የሚል ሁኔታ አለ። በተለይ ደግሞ እዚህ የዘረመል ጥናት እንደሚያሳየው ለሊት ወፍ ጋር ያንን ከሚያጠቃው ቫይረስ ጋር በጣም ተመሳሳይነት አለው። ስለዚህ ይህንን የሚያጠናክር ነው አሁን ያለው ሁኔታ። ነገር ግን አንዴ ሰው ጋር ከገባ ደግሞ ከሰው ሰው ደግሞ መተላለፍ ስለቻለም ነው እንግዲህ አሁን ቅድም የጠቀሽውም ከፍተኛ ቁጥር ያለው በዓለም ላይ ሊጠቃ የቻለው እንግዲህ ከኢንኩቤሽን ፔሬዱ ወይም ደግሞ ሰው ላይ የመቆየት ሁኔታውን በተመለከተ እንደ አሁንም ብዙ የተጠቁት በተለይ ደግሞ ከቻይና የወጡ መረጃዎች እንደሚያሳዩት ይሄ ቫይረስ እንግዲህ በተለይ የመጀመሪያ አንድ ግለሰብ በዚህ ቫይረስ ሰውነት ውስጥ ተገባ በኋላ ለተወሰኑ ቀናት ውስጥ እስከ ስድስት ቀን ምልክት ሊያሳይ ይችላል። ነገር ግን ይሄ ተራዝሞ እስከ አስራ አራት ቀን ይቆያል የሚል ነው አሁን ያለው አብዛኛው የሳይንስ መረጃዎች የሚያሳዩት በጣም ኤክሰፕሽናል ውስን በሆኑ ቦታዎች ላይ ደግሞ እስከ ሀያ አምስት ሀያ ስድስት ቀን ሁሌ የቆይባቸው ሁኔታዎች እንዳሉ ያሳያል። ነገር ግን አሁን አጠቃላይ የዓለም የሳይንቲፊክ ኮሚኒቲ ወይም ደግሞ የዓለም ጤና ድርጅትም ተቀብሎት ስራ ላይ እያዋለ ያለው እስከ አስራ አራት ቀን በሰው ውስጥ ቆይቶ ከዛ በኋላ ምልክቱን የሚያሳይበት ሁኔታ እንዳለ ነው የሚያሳየው። አመሰግናለሁ ዶክተር ኢባ ዶክተር አሸናፊ ቀደም ካለው ዶክተር ኢባ ከጠቀሱት የቀረ የሚሉት ይጨምሩልኝና የላቀች ተባበልን ጥያቄ ይመልሱልኛል መከላከሉ ቀላል ቢሆን ኖሮ ይህ ሁሉ ህዝብ ያልቅ ነበር ወይ ስናሰራጭ መከላከሉ ቀላል ነው እያልን ነበረ እና የላቀች ጥያቄ ደግሞ መከላከሉ ቀላል ቢሆን ኖሮ ይህ ሁሉ ህዝብ ያልቅ ነበር ወይ የሚል ጥያቄ አቅርበዋል። ላቀች መከላከሉ ላይ ይግለጹልን። ዶክተር አባ በጣም በሰፊው ነው የገለጹት። የቀረበ የሚል እንኳን አይደለም የሚይዘው እንደው ተጨማሪ ለመጥቀስ የሚፈልገው ነገር ከእንስሳት የሚነሱ ዘመናችን ውስጥ ከእንስሳት ውስጥ እየተነሱ ወደ ሰው የተሰራጩ የቫይረስ በሽታዎች ብዙ ናቸው፣ ኤች አይ ቪን ጨምሮ ማለት ነው። እንግዲህ መነሻው ከዛ ነው የተባለው። ከዚህ ጋር ተያይዞ እንግዲህ ኢቦላን መጭ ልንጨምር እንችላለን። ወጥፋዊ ፍሉ የምንለውን እንጨምራለን። ጉንፋን ብዙ ነው እንግዲህ በዚህ በአለማችን ውስጥ በምናደርገው ኢኮኖሚያዊ እንቅስቃሴ በጣም ፈጣን በሆነው ትራንስፖርትቱ ህዝቡን በመብዛቱ ምክንያት አንዳንድ ጊዜ እንደዚህ ይሆናል። አሁን ዋናው እንደ ጠቀሱት ዶክተር ኤባ ትልቁ የሚጠረጠረው ከዚህ ህግ በሽታም በውላም ላይ የሚጠረጠረው እንስሳ የሌሊት ወፍ ወይም ባት የሚባሉት ናቸው። እነዚህ ምንድን ነው? ብዙ ቫይረሶች በብዙ የሚቀጠሩ ቫይረሶች ከኮሮና እንኳን በብዙ መቶ ቫይረሶችን ነው የሚይዙት፣ ኮሮና አይነቶችን ችግሩ ምንድን ነው? እነሱን አሳመማቸው እና እነሱ ግን ሌላ ተጨማሪ መካከለኛ ያለ ሌላ እንስሳ ድመትን የመሰለ አለ። አንድ እንስሳ ሲነኩ ወይም ግመልን ሲነኩ ያ ደግሞ ከእነሱ ጋር ሲገናኝ ነው ሰው ውስጥ የሚገባው ማለት ነው። ይህን ብዬ ሁለተኛው ጥያቄ ጋር ልሄድ። ሁለተኛው ጥያቄ መከላከል ነው። መከላከል ላይ ይሄ በምንድን ነው የሚተላለፈው የሚለውን መጀመሪያ ማንሳት አለብን። ይህን ጥያቄ ለመመለስ ዋናው የመተላለፊያ ዘዴ የትንፋሻዊ ውድቅ ዳያቆች ምንባለው ሬስፓራቶሪ ድሮፕለትስ የሚባሉት ናቸው። ሰው በሚያስነጥስ ጊዜ፣ በሚተነፍስ ጊዜ ወይም በሚናገር ጊዜ እስከ አንድ ሜትር ሁለት ሜትር ድረስ የሚፈናጠሩ ውሃ ባክቴሪያ ሌላም ነገር ከትንፋሻችን ከሳምባችን ከጎሮራችን አካባቢ የሚወጡ ካፍንጫችን የሚወጡ ነገሮች ወይ በቀጥታ ሰው ላይ፣ ልብሳችን ላይ ወይ እቃ ላይ ሲወርድና ያን ያ ደግሞ ስንነካው አሁን እጃችሁን ታጠቡ የሚባልበት ምክንያት ያ ነው። ወይም ደግሞ በደምብ ስናስነጥስ አፍንጫችን ካልያዝን ወይም እንደዚህ ተገቢውን ጥንቃቄ ካላደረግን ይሄ ትንፋሻዊ ሀያጅን የምንባለው ነገር ካላደረግን ዋናው እጅ መታጠብ ነው፣ ይተላለፋል። በተለይ ደግሞ በሕክምና ቦታዎች ውስጥ እንደ ሀገሩ ሁኔታ መጀመሪያ ሳናውቅም ሐኪሞች ሊጋለጡ ይችላሉ። ይሄ በብዙ ኢቦላም ላይ ያየ ነው ጉዳይ ነው። ተገቢው እውቀት ብቻ አይደለም መሳሪያዎቹ መኖራቸው መሳሪያዎቹም በትክክል ለመጠ በመጠቀም ደግሞ ስልጠናዎቹ መኖራቸው እነኚህ ሁሉ ነገሮች አንድ ላይ የሆኑ ነው እና አሁንም ቢሆን ሰውም እየሞተም እያለ የባሰ ነገር እንዳይሆን እጅ መታጠቡ ላይ እንደዚህ ያለ ትምህርት መከታተል የአሜሪካ ድምፅን፣ እጅግ በጣም እጅግ በጣም ነው ማመሰግነው እንደዚህ አይነት ውይይት መደረጉ። ይሄ መቀጠል አለበት፣ አለበለዛ ከዚህም የከፋ ነገር እንዳይመጣ ማድረግ አለብን ማለት ነው። አመሰግናለሁ። ሙሉ ውይይት በነገው ምሽት ይቀጥላል። ጠብቁን። አሁን ወደ ተከታዩ ዝግጅት እናልፋለን። ተከታዩ ዘገባ ድሬዳዋና አዲስ አበባ ላይ በሚነሱ የይገባኛል ጥያቄዎች አዲስ ቸኮል ያጠናቀረው ነው ነው። ባለፈው ሳምንት የብልጽግና ፓርቲ አምስት ቋንቋዎችን ለፌዴራል የስራ ቋንቋነት ማጨቱን ተከትሎ የኦሮሞ ነጻነት ግንባር ኦነግ ውሳኔው ለፖለቲካ መሳሪያነት ብቻ የተወሰነ እንዳይሆን በሕዝብ ተወካዮች ምክር ቤት ቀርቦ መጽደቅ አለበት ሲል መግለጫ አውጥቶ ነበር። ኦነግ በዚሁ መግለጫው ድሬዳዋና አዲስ አበባ በሕግና በታሪክ የኦሮሞ ናቸው፣ መሬቱም የኦሮሞ ሕዝብ ሀብት በመሆኑ የሁለቱ ከተሞች ጉዳይም በአስቸኳይ ለሕዝብ ተወካዮች ምክር ቤት ቀርቦ ውሳኔ እንዲሰጥበት ጠይቋል። የኦነግን መግለጫ ተከትሎ ግን ሕብረት ለአንድነትና ለነፃነት የአዲስ አበባን ጉዳይ ጉዳይ ነዋሪዎቿ አይናገሩ ድሬዳዋ ግን የሶማሌ ክልል ናት ብሏል። የኦሮሞ ነጻነት ግንባር የፖለቲካ ጉዳይ ኃላፊ አቶ ለሚ በኛ የድርጅታቸውን አቋም ያብራራሉ።

በእኛ በኩል ጥያቄው በመግለጫችን እንዳወጣ ነው። የመጀመሪያ ብቻ ሳይሆን የቆየ ጥያቄያችን ስለሆነ እኛም ጥያቄ ብቻ ሳይሆን የኦሮሞ ሕዝብ ጥያቄ ስለሆነ እኛ ደግሞ እንደ ኦሮሞ ነጻነት ግንባር የኦሮሞን መስመርትና ክብርን ለማስጠበቅ የምንንቀሳቀስ ፓርቲ ስለሆነ የኦሮሞ ጥያቄ እኛ ጥያቄ ስለሆነ መንግስት በአፋጣኝ መፍትሄ እንዲበጅለት ይህ መፍትሄም በህዝብ ተወካዮች ምክር ቤት ቀርቦ አስፈላጊውን የህግ ፊቲ የሚሰጥበትን መንገድ ማመቻቸት አለበት፣ የሚለኳለ ማለት ነው። የአዲስ አበባ ጉዳይ እኛን ሳይሆን የከተማዋን ነዋሪዎች ይመለከታል የሚሉት መሰረቱን ድሬዳዋ ያደረገው ህብረት ለአንድነትና ለነጻነት ፓርቲ ቃል አቀባይ አቶ አደን አላሌ፣ ድሬዳዋ ግን ለኦሮሚያ ሳይሆን ለሶማሌ ናት ባይ ናቸው። ድሬዳዋ በታሪክ እና በሁሉም የሶማሌ ከተማ መሆኗ ይታወቃል። እችን አገር በእጃችን የሰራ ነው አገር ናት። ለመጀመሪያ ጊዜ ባቡር የመጣው በ1902 እንደ ኤሮፓ አቆጣጠር ነበረ እና ያን ጊዜ የእኛ ሽማግሎች እዚህ የነበሩትና የሚኖሩት ከፈረንቾቹ ጋር ከሚኒሊክ ተነጋገርን። እችን ከተማ ለመስራት የፈረንጆቹ ፍላጎት ስለነበሩትና እና ባቡር ሀዲቱ ዋናው መስሪያ ቤት ለመስራት ስለመጡት እኛ ተቀብለናል። ይቺ ነገር ማን ነበር ያላት? ያን ጊዜ ማን ነበር የምኖረው እዚ ሀገር የምንኖረው ያን ጊዜ ዒሳና ጉርጉራ ነው። የታወቀ ነገር ነው። አሁን ወያኔ ባመጣው ነገር ኦሮሞቹ የእኛ ደሞ ያ ከተማችን የሚሉትን እስከዛሬ ድረስ አንድም ጊዜ በአስተዳደር ላይ ኦሮሞ አልነበረም። በምኒልክም ጊዜ በኃይለስላሴም ጊዜ በምኒልክም ጊዜ በኃይለስላሴም ጊዜ ዒሳና ጉርጉራ አውራጃ ነበር። ደርግም እንደዛ ዒሳና ጉርጉራ አውራጃ ነበር። ይህ ታሪክ ይታወቃል። አቶ ለሚ ከህግም ከታሪክም አንጻር ድሬዳዋ የኦሮሚያ መሆኗ ማስረዳት እንችላለን ይላሉ። ያው እንዳልሆነ ማ ያው ይታወቃል። እሱ በድንበርም፣ በአሰፋፈርም፣ በቋንቋም እዛ ላይ ያለው ባህልም ታሪክንም ሁሉንም ነገር መሰረት አድርገን መከራከር እንችላለን። ይገባኛል የሚል ካለ ይገባኛል የሚል ካለ የኦሮሞ ህዝብ ባለው ሪሶርት ባለው ወግም በታሪኩ በቋንቋው፣ በባይሉ እዛ ቦታ ላይ ላይ በአሰፋዩ አሻራ እና የቆየ ታሪክ መከራከር እንችላለን። ምንም ችግር የለም። ተከራክረን ወደ ህዝብ ውሳኔ መውሰድ እንችላለን። ምንም ችግር የለም ማለት ነው። እነዛም እኛ አቋም አለን። በድሬዳዋ ዩኒቨርሲቲ የህግ ትምህርት መምህር የሆኑት ረዳት ፕሮፌሰር እንዳወቅ ጸጋው በጉዳዩ ላይ የሚሉት አላቸው። ድሬዳዋ ላይ ሲመጣ በሶማሌና በኦሮሞ በሮ መካከል ይገባኛል ጥያቄ አለ። እንዲሁም የድሬዳዋ ቻርተር በግልጽ የሚያስቀምጠው ሁለቱ ብሄሮች የሶማሌ ክልልና የኦሮሚያ ክልል ይገባኛል ጥያቄ ስላነሱ ይላል መግቢያው ላይ እንዲሁም ያንን ስራ ነሱ በተሻለ መንገድ በፌዴራል ሊተዳደር ይሻላል የሚል ቻፍተሩ መግበሪያ ይቀመጣል። ይሄ ዘላቂ መፍትሄ አይሆን። አሁን ለምን ሶማሌ መሆን ይገባታል ወይ ኦሮሞ መሆን ይገባታል የሚለውን ብቻ ሳይሆን ይሄ ህዝብ ሊተዳደርበት የሚችለው በየትኛው መንገድ ነው ተብሎ ሁሉንም ያማከለ ድሬዳዋ ስምር ከታሪኳ አንጻር ተነስተ ኢንዱስትሪያል ኢንዱስትሪያል አገር ናት፣ ወይም ደግሞ በኢንዱስትሪ የተመሰረተች ከተማ ናት። ብዙ ብሄር ብሄረሰቦች የሚኖሩባት ናት ከባቡር ናሽናል ሲሚንቶ ጋር ከኢትዮ ጅቡቲ ባቡር ጋር ከተን ከምንለው ወይም ከጨርቃ ጨርቅ ጋር እነዚህ ተመሳሰሉ ትላልቅ በወቅቱ በነበሩ ኢንዱስትሪዎች ተስቦ የመጣ የብሔር ብሔረሰቦች መኖሪያ ናት እንጂ ለአንድ ክልል ይሰጣል የሚል ይሄ ታሪካዊ አመጣጣቸው ሁሉንም አዲስ አበባን ውሰድ፣ ድሬዳዋን ከተሞችን እንኳን ውሰድ ይህንን አይቶ ለህዝቦች የሚመች ሁኔታ መውሰድ ሲገባው ከጅምሩ ህገ መንግስትና የፌዴሬሽኑ አወቃቀር ጋር ችግሮች የነበሩበት ነበር። ስለዚህ ያንን ችግር እንደገና ብድግ አድርጎ አሁን ለፖቲካል መጠቀሚያ ይጠቀሙበታል። ይገባኛል፣ የሶማሌውም ቢሆን ድሬዳዋ የኔ ናት፣ ኦሮሚያውም ቢሆን ድሬዳዋ የኔ ናት። ይህ ይሰራል በየጊዜው ማለት ነው። የኢትዮጵያ ህገ መንግስት ብሔር ብሔረሰቦችን እንጂ ህብረ ብሔራዊ የከተማ ነዋሪዎችን እንዳንድ የፖለቲካ ማህበረሰብ አለማየቱ ክፍተት ነው ይላሉ ረዳት ፕሮፌሰሩ። ያም ሆኑ የአዲስ አበባና ድሬዳዋ አይነት አደረጃጀቶች መፈጠራቸው ህጋዊ መሆኑን ያስረዳሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አመሰግናለሁ። አዲስ ለዘገባው ጌታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። ክቡራትና ክቡራን፣ አሁን የማጠቃለያ ዜና ቆንጅት ታሰማናለች። የጁባላንድ ኃይሎችና የሶማሊያ ጦር በኬንያ ድንበር የሚያደርጉትን ግጭት የኬንያ ማዕከላዊ መንግስት ቁጥጥር እንዲያደርግ የማንዴራ ግዛት አስተዳዳሪ ጠይቀዋል። አስተዳዳሪው አሊ ሮባ ባለፈው ሰኞ በማንዴራ ግዛት በቅርብ ርቀት በተፈጠረ ግጭት አስራ ሁለት የኬንያ ዜጎች መቁሰላቸውን፣ ከመቶ በላይ ደግሞ ከቤት ንብረታቸው መፈናቀላቸውን አስታውቀዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የኮሮና ቫይረስ ስርጭትን ለመዋጋት የሚውል ስምንት ነጥብ ሶስት ቢሊዮን ዶላር አስቸኳይ ወጪ የመደበውን ሕግ ዛሬ ዋይት ሀውስ ላይ ፈርመውታል። ኮሮና ቫይረስ ከዋሽንግተን አቅራቢያ ሜሪላንድ ክፍለ ግዛት ሞንትጎመሪ ወረዳ ውስጥ ወደሚገኝ አካባቢ ተዛምቷል ተብሏል። የተመደበው ገንዘብ በዩናይትድ ስቴትስ ለቫይረሱ ለተጋለጡ ሕክምና እና የመከላከያ ክትባት ፍለጋ ላይ የሚውል፣ ለክፍለ ግዛቶች የአካባቢ አስተዳደሮችም እርዳታ የሚሆን እንደሆነ ነው የተጠቆመው። ኬንያም ቫይረሱ ቢገባ ለመዘጋጀት ስትል ከአንድ መቶ በላይ አልጋዎች ያሉት ሆስፒታሎች እንዳሰናዳች አስታውቃለች። ናይጄሪያም ባለፈው ሳምንት አንድ የቫይረሱ ሕመምተኛ እንደተገኘ ካስታወቀች ወዲህ የቫይረሱን መስፋፋት ልትከላከል የምታደርገውን ጥረት እያቀላጠፈች መሆኗ ተነግሯል። አመሰግናለሁ ቆንጂት ለማጠቃለያው ዜና። አጠራጠር ያሉ መረጃዎችን ለማካፈል ያህል አንድ የዩናይትድ ስቴትስ ዶላር 32 ብር ከ68 ሳንቲም ነው። ዛሬ ባንኮች የሚመነዝሩት ይሄ የመግዣ ዋጋቸው ነው። የመሸጫው የ መሸጫ ዋጋቸው ነው። የመግዣ ዋጋ 32 ብር ከ36 ሳንቲም ነው። አንድ ዩሮ 36 ብር ከ48 ሳንቲም። አንድ እንግሊዝ ፓውንድ 42 ብር ከ19 ሳንቲም ነው። አንድ ግራም 24 ካራት ወርቅ 9996 ከመቶ ጥራት ያለው 49 ዶላር ከ75 ሳንቲም ነው፣ 1798 ብር ከ75 ሳንቲም በኢትዮጵያ ብሔራዊ ባንክ ምንዛሬ መሰረት። የኢትዮጵያ ሜቴሮሎጂ ኤጀንሲ ባወጣው ትንበያ ነገ አዲስ አበባ እርጥበት ይኖራታል። ከፍተኛ ሙቀቷ 28 ዲግሪ ሴልሽየስ ይሆናል። ዝቅተኛው 14 ይሆናል። ተጨማሪ መረጃዎችን ከኢትዮጵያ ሜቴሮሎጂ ኤጀንሲ ዌብሳይት ገብቶ ማግኘት ይቻላል። በነገራችን ላይ ለጥያቄው መልስ በኮቪድ-19 እንዲሁም በኮሮና ቫይረስ የኢትዮጵያ የመከላከል ጥረት ላይ በነገው ምሽት ባለሙያዎችን ጋብዞ ይዞላችሁ ይቀርባል። ዝግጅታችን ተጠናቋል። አብራችሁን ስለቆያችሁ ከልብ አመሰግናለሁ። የትግርኛ ዝግጅት ከእኛ ቀጥሎ ይቀርባል። እስከዚያው ድረስ የፕሮዲውሰሩ ግብዣ አለን። የበረሃ ሀገር ስደተኛ በኩኩ ሰብስቤ። በእኔ በኩል ሰላም ጤና ይስጥልኝ امريكا كل جزيره بساعات زي واشنطن دي سي في